SBS Radio. ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች፣ በኤስቢኤስ አማርኛ። በአውስትሬልያ የቤተሰብ ጥናቶች ኢንስቲዩት የምርምር ግኝት መሠረት በአብዛኛው ለፍቺ የሚደረጉት ዕድሜያቸው በሃያዎቹ ግማሽና መጨረሻ እንዲሁም በአርባዎቹ ማጠናቀቂያ ግድም ያሉ ናቸው። ለፍቺ ሲደረጉም በአማካይ ለዘጠኝ ዓመታት ወይም ከዚያ ላነሱ ጊዜያት በትዳር የቆዩ ናቸው። የቤተሰብ ሕግ ባለሙያ የሆኑት ፍሎሬንስ ክሩዝ ሞንታልቮ የፍቺ ሂደት ቀጥተኛ ስለ መሆኑ እና አስፈላጊ የሆኑ ነገሮችን ለማሟላትም ከሦስት ወራት ያልበለጡ ጊዜያትን ብቻ እንደሚፈጅ ይጠቁማሉ። ወደ ፍቺ ሲያመሩም ሊያስቡባቸውና ሊያሟላቸው ስለሚገቡ ነገሮች ሲናገሩ before you start, you need to think about am I a citizen or my husband or wife a citizen? ከመጀመሮ በፊት ሊያስቡበት ይገባል። እርስዎ ባል ወይም ሚስት ዜጋ ስለመሆኑ፣ ካልሆኑም አውስትራሊያ ውስጥ ለ12 ወራት ያህል ኖረ ያለሁን ለወደፊት ውስጥ በቋሚነት እዚህ መኖርን እፈልጋለሁ፣ በአንድ ቤት ውስጥ እየኖርክ ወይም በአካል ከ12 ወራት በላይ ተለያይቼ ቆይቻለሁ፣ የጋብቻ ምስክር ወረቀቴ ወደ እንግሊዝኛ ተተርጉሟል ብለው ራስዎን መጠየቅ ይገባዎታል። ከሁለት ዓመታት ላነሰ ጊዜያት ተጋብተው የቆዩ ከነበረ የምክር አገልግሎት አግኝቻለሁ፣ የምክር አገልግሎት ምስክርነት ወረቀት አለኝ፣ በምክር አገልግሎት ሂደት ውስጥ ማለፉ ተገቢ አይደለም የሚል የድጋፍ ደብዳቤስ አለኝ፣ የባለቤቴ አድራሻስ አለኝን የሚሉትን መጠይቆች አንስቶ የተሟላ ምላሽ መስጠት እንደሚገባ ያስረዳሉ። የአውስትሬልያ ሕግ ባለትዳሮች ለፍቺ ከማብቃታቸው በፊት ለዐሥራ ሁለት ወራት በአካል ተለያይተው የቆዩ መሆንን ይጠይቃል። አውስትሬልያ ውስጥ የፍቺ ማመልከቻ ለማስገባት የባል ወይም የሚስትን ስምምነት መጠየቅ ግድ አይልም። ይሁንና የፍቺ ማመልከቻውን ቅጂ ሊፈቱት ወይም ሊፈቷት ለሚሹት ማድረስ ይጠበቅቦታል። ሌላኛው ግለሰብ የት እንዳለ የማያውቁ ከሆነ ፈልጎ ለማግኘት ተገቢ እርምጃዎችን ሊወስዱ ይገባል። ሊፈቱት የሚሹት ሰው ከወንድም እህት፣ ወይም ሌሎች ዘመድ አዝማድ ጋር የሚገናኝ መሆኑን ካወቁ የፍቺ ማመልከቻ ቅጁን በእነሱ በኩል ለማድረስ እንዲችሉ ፍርድ ቤቱን መጠየቅ ይችላሉ። እንዲሁም ያለውት የኢሜይል አድራሻ ወይም ፌስቡክ ላይ ፈልገው ያገኙት ከሆነ እንዲሁ ፍርድ ቤቱን በዚያው በኩል የፍቺ ቅጆን ለማድረስ እንዲችሉ ጥያቄ ማቅረብ ይችላሉ ብለዋል። በቋሚ ነዋሪነት ወይም በስደተኝነት ቪዛ የመጡ ከሆነ በአገር ውስጥ ጉዳዮች ዲፓርትመንት በኩል የሚሰጠውን የነጻ ትርጉም አገልግሎት መጠቀም ይችላሉ። ፍሎረንስ ክሩዝ ሞንታልቮ አዲስ መጤዎች ወደ አውስትሬሊያ እንዲዘልቁ ቪዛ ከተሰጣቸው በኋላ ባሉት ሁለት ዓመታት ውስጥ የጋብቻ ምስክር ወረቀቶቻቸውን ወደ እንግሊዝኛ እንዲያስተረጉሙት ይመክራሉ። ለፍቺ የተነሳሱ ባለትዳሮች ለ12 ወራት ተለያይተው ከቆዩ በኋላ በቀጥታ ለፍርድ ቤት ማመልከቻውን ማቅረብ ይቻላቸዋል። ተለያይተው የቆዩት በአንድ ቤት ውስጥ እየኖሩ ከሆነ ግና ማረጋገጫ ማቅረብ እንደሚኖርባቸው ፍሎረንስ ክሩዝ ሞንታልቮ ሲያስረዱ በአንድ ጣራ ስር ሆነው የተለያዩ ከሆነ ለፍርድ ቤቱ ከመቼ ጀምሮ ተለያይታችሁ እንደኖራችሁ የሚያመለክት መረጃ ማረጋገጫ ሊያቀርቡ ይገባል። ያ የጠቀሱት ቀን የመለያያችሁ ዕለት ነው ብለው ለምን እንደሚያስቡ እንዲሁም ተለያይተናል ካሉበት ቀን በፊትና በኋላ ያለው ግንኙነታችሁ ምን እንደሚመስል በንጽጽሮች መግለጥ ይጠበቅ ቦታል ብለዋል። ጋብቻዋ የተመሰረተው ባሕር ማዶም ቢሆን የአውስትሬልያ ፍርድ ቤት ፍቾን ሊያጨርቅሎት ይችላል። ይሁንና ፍቾ የተከናወነው ጊዜያዊ የመኖሪያ ቪዛ ይዘው ሳለ ከሆነ ከኢሚግሬሽን ጠበቃ የሕግ ምክር ሊጠይቁ እንደሚገባ ክሩዝ ሞንታልቮ ሲያሳስቡ ከተለያዩ በኋላ ከሴንተርሊንክ ድጎማ የሚቀበሉ ከሆነ ያሉበት ሁኔታ መለወጡን ለሴንተርሊንክ ማስታወቁ ጠቃሚ ነው። ልጆች ያለዎት ከሆነም ለልጆቹ እርዳታና ተገቢው የክፍያ ማስተካከያ እንዲደረግሎት ይላሉ። ባለትዳሮች ፍቺ ከፈጸመባት ዕለት ጀምሮ ባሉት አስራ ሁለት ወራት ውስጥ የንብረት ድልድሉ ይጠናቀቃል። ምንም አይነት ንብረት የሌሎት ከሆነ ወደ ድልድሉ ማምራት አያስፈልግም። ይሁንና በጋራ ቤት ያላቸው ሰዎች ወይም ቤቱ በአንድ ሰው ስም ብቻ ሆኖ እርሶም ይኖርበት ከነበረ ያ የቤተሰብ ቤት ነው። ቤቱን በንብረትነት ለመካፈል የግድ የእርሶ ስም ሊኖርበት አይገባም በማለት ክሩስ ሞንታልቮ ያስረዳሉ። በሁለቱ ተፋቾዎች መካከል የንብረት ክፍፍልን አስመልክቶ ፍርድ ቤቱ ዝርዝር ሁኔታዎችን በተናጠል እንደሚመለከት ሲጠቁሙም፣ ማን በገንዘብ ምን አስተዋጽኦ አድርጓል፣ ሠራተኛው ማን ነው፣ ማን ለምን ተከፋይ ሆኗል፣ ለግንኙታቸው ምን አይነት ንብረቶችን፣ እንዲሁም ለቤተሰቡ ከገንዘብ ጋር የተያያዙና ከገንዘብ ጋር ያልተያያዙ አስተዋጽኦዎችን ይመለከታል። ምግብ ማብሰልን፣ ልጆችን መከባከብ፣ ቤትን፣ ባልን፣ ሚስትን መከባከብ የመሳሰሉትን አስተዋጽኦዎች ይመረመራል። በግንኙነቱ ወቅት ያለው የገንዘብ ግንኙነት ምን ነበር? አስተዋጽኦቻቸው ምን ነበሩ? በጤና በግብረ አካል ጉዳት ልጆችን በመከባከቡ ሳቢያ ይደረጉ ማቻቻዎች አሉን? ለክፍፍሉ የቀረበው በሁሉም ዘርፍ ፍትሐዊ ድልድል አለውን የሚሉትን በትኩረት እንደሚመለከት ገልጠዋል የአውስትሬሊያ የቤተሰብ ጥናቶች ኢንስቲትዩት ባወጣው የቅርብ ጥናታዊ አሕዞች ግማሽ ያህሉ ፍቾች ዕድሜያቸው ከ18 ዓመት በታች የሆኑ ልጆችን ያካተተ መሆኑን ያመለክታል። አውስትሬሊያ ውስጥ በርካታ ልጆች በልጆች የድጎማ ዕቅድ እገዛ የሚደገፉ ናቸው። ከአንደኛው ወላጅ ለሌላኛው ወላጅ ምን ያህል የልጆች ድጋፍ ክፍያ አፈጻጸምም የተካተተ ነው። የልጆች ድጋፍን አስመልክቶ ከስምምነት ላይ መድረስ ያልቻሉ ወላጆች የማኅበራዊ ግልጋሎቶች ዲፓርትመንትን እገዛ ሊጠይቁ ይችላሉ። ይህ የኤስቤስ ሬዲዮ ፖድካስት ነበር። ለተጨማሪ የሰፈራ መምሪያት ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። Tell us what you think. Rate this podcast on iTunes. It helps other people to find us.